አመዛዛኝ ድምጾች በሚል ርዕስ በወቅታዊ የኢትዮጵያ ጉዳይ ዙሪያ የተጀመረ የውይይት ፕሮግራም አካል ነው። በኢትዮጵያ በቅርቡ የደረሰውን እና በርካቶች በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሐዘን እና የቁጣ ስሜት ባሻገር በሚዛንና ባርቆ አሳቢነት የዛሬን ብቻ ሳይሆን የነገውንም የሕይወት መንገዳችንን ጭምር ባስተዋይ ልቦና ለመመርመር ይጥራል። የሀገርንና የሕዝብን መጪ ዕጣም ይዳስሳል። አዎን፣ የችግሮቹ መንስኤዎችም ሆነ ፈውሱን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ውይይታቸው እልባት ከተደረገበት ይጀምራል። ቴ ልማ ስለ ተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የሕግን ፈተናዎች ሕግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላልና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ከየት መጣ እንደምን ሆነ ወዴት ሲወስድናልን እንዲነጋገሩ እድል ለመስጠት ዛሬ ላይ ያሉ ተጨባጭ ችግሮችንም እስኪ እንመልከት። እንደሚታወቀው ኢትዮጵያ ወጣት ሀገር ናት። በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው። ያውም ስራ የሌለው ስራ አጥ ወጣት ነው። እጦት ጎልቶ ከሚታዩ ችግሮች እንደ አንዱ ተደርጎ ይነገራል። በአንድ ምክንያት ብቻ ይሄ ሁሉ ጥፋት ይሄ ሁሉ ውድመት አይከተልምና እንዴት መውጣት እንችላለንን ችግሮቹን ከመረዳት ጋር የመንግስቱ ፈተናዎች ምንድናቸው? የዜጎች ፈተናዎች ምንድናቸው? የሚወያዩበት መፍትሄውንም እሱም መሰረት ባደረገ መልኩ አንዳንድ ሀሳቦችን ፈንጥቁ። አቶ ኤልማ ከርሶ ልጀምርና አሁን ደግሞ ወደኋላ እንመለስ። ስለ ችግር ማውራት ይቀላል። በእርግጥ መፍትሄ መፈለግ ቀላል አይደለም። ግን በፖለቲካ አመለካከትና በችግር በተቃርኖ አፈታት ይሄ እንደሆነ ሰላምና መግባባት ሊኖር የሚችለው ከጭቅጭቅና ከጦርነት ወደ ሰላም እና ወደ መግባባት ልንሄድ የምንችለው ያለንበት ሁኔታ አሁን ያለንበት ሁኔታ ሊቀጥል የማይችል ነው፣ ልንሸከመው የማንችል ነው፣ እያጠፋን ያለ ነው የሚል እምነት በተገዳዳሪ ፓርቲዎች መንግስትን ጨምሮ ሲኖር እዚህ ደረጃ ላይ ደርሰናል ወይ ነው እዚህ ደረጃ ላይ የምንደርስበት ምዕራፍ ላይ ነን ብዬ አምናለሁ። ለምን ሁላችን የተከተልነው መንገድ አዳከምን፣ አጋለጠን፣ አሳጣን እንጂ ወደ ተቀባይነት ወደ መከበር ደረጃ ላደርሰን። ባለፉ ሰሞናት ያየነው ነገር እጅግ አስከፊ ነው፣ የሚዘገንን ነው። ግን ደግሞ ይሄ ነገር ካለ ምንድን ነው መፍትሄው ብለን አንድ አይነት ሁሉን በሽታችንን የሚያድን መድኃኒት ማግኘት አይቻልም። እዞ ፓናሲያ የሚባል ነገር የለም። በእኔ በራሴ አመለካከት የ ሰሜኑ ችግር አንድ አይነት ነው። የምዕራቡ ችግር አንድ አይነት የምስራቅና ደግሞ ምስራቁ ችግር እጅግ በጣም ክሪቲካል መሰረታዊ ኢንዲጅነስ የሆነ ችግር አይደለም። የውጭ ኢንፍሉወንስ እንዳለበት በእርግጥ መናገር ይቻላል። ይህን መደባበቃ ይቻላል። ሃይማኖትን ተንተርሶ መጥቷል። ሌላ ደግሞ የግዛት መስፋፋትን ተከትሎ መጥቷል። ያለንበት ሁኔታ ደግሞ ከዚህ ነፃ ሊሆን አይችልም። ከነዚህ ችግሮችና ፈተናዎች ነፃ አይሆንም። ያለንበት ጥምጥኛ ሀይለኛ የሆነ የጂኦፖለቲካ ውዝግብ ያለበት ዘመን ውስጥ ክልል ውስጥ ነው ያለ በዛ ተጽዕኖ ውስጥ ተጽዕኖ አይመጣብልም ብሎ መገመትም አይቻልም። ስለዚህ መንግስት እኔ በእኔ በኩል የሚመስለው ግን እያስከበረ ሉዓላዊነትን ያለምንም ድርድር እያስከበረ በቅድሚያ የምስራቅና እና የደቡብ ምስራቅ ችግር በልዩ አይን በቅድሚያ ማየት አለብን። ሌላው ምናልባት ችግር የለም ለማለት ሰዓት አንሰጥ ይችላል። በዛ መልክ ማየት አለብን። የችግሩ ማዕከልን ሴንተሩ፣ ያ ለምን ምን መደረግ አለበት ለጅትምት ነው ወይስ ተቀባይነትና ህጋዊነት ያለው ጥያቄ ነው ወይስ ደግሞ ሌላ ነገር አዝሎ የመቻል የሚለውን በግልጽ በድፍረት ማየት ማገናዘብ ነው መውሰድ አለን መልካም። አመሰግናለሁ፣ አቶ ሙልጌታ። ወደ እርሶ ነው መጣው፣ አቶ ይልማ። ወደ መፍትሄ የሚወስዱ ነገሮችንም ገፋ አድርገው ተነጋግረዋል። እስኪ ችግሮቹም ላይ የሚታየው እስካሁን ያልተነሱ የተለየ ትኩረት እንዲሰጣቸው የሚገባ ምናልባትም መፍትሄ ሊያቀርቡ እንችላሉ የሚሏቸውን ችግሮችንም። አዎ፣ ችግራችን አሁን በጣም ተከፋፍለናል የኢትዮጵያ ህዝብ አሁን ተከፋፍለዋል በከፍተኛ ደረጃ እርስ በርሳችን የምንጠራጠርበት ሰዓት ላይ ነው ያለ ነው። ይሄ ክፍፍል በሁለት ማንገድ እኔው አንዱ ወገን ኢትዮጵያን በብሔርና በብሔረሰብ አንዱ ብሔር የሌላው ብሔር ጠላት አንዱም ብሔር በሌላው ብሔር እንዲጠረጠር የጥርጣሪና የጥላቻ ግንኙነት እንዲኖር በተለያዩ ኢትዮጵያ ማህበረሰቦች የሚሞክር ሲሆን ሌላው ወገን ደግሞ ኢትዮጵያ አንድ ነው አንድ እኮ ነን የተለየ ቋንቋም እናገር የተለያዩ ነገሮች ቢኖሩንም እሱ ዝርዝር ነው። አጠቃላይ ግን እንዳገር አንድ መሆን እንችላለን አንድ ነን ብሎ የሚያስብ ነው። ቢያንስ በእነዚህ ሁለት ትላልቅ ክፍሎች ሊከፈል ይችላል ኢትዮጵያ ሕዝብ። እና የሚያስቸግረው ምንድነው አሁን ጎልቶ እሱ ነው። አሁን አደገኛ መልክ እየያዘ ሄደው፣ ምክንያቱም ከመነጋገር ከመጨቃጨቅ ከመጠራጠር አልፎ አሁን ጥራት ነው ላይ ጉልበት ደግሞ ሰው በሰው ብሔሩ ተፈርዶ በደህና ንጹህ ይተካል። ንጹህ ነው ተብሎ በቋንቋውና በወላጁ ማንነት ጉዳት የሚያስተናግድበት ሰዓት የሚያስፈራ ፓርቱ የሚያሳዝን ነገር ነው እንደ ሰው በነገሩ። ምክንያቱም ሰውን በቋንቋው ጃጅ ስታደረገው፣ ሰውን በወላጆቹ ማንነት ፈርደህ ጉዳት በጣም በጣም የሚከብድ ነው። ግን በሌላ በኩል ደግሞ ስታንዳርድ ኮርት ያግዝህ ሌላ ጥሩ ነገር ደግሞ ባለ ኢትዮጵያ ሕዝብ ሌላም ነገር ነው። ማለት ለምሳሌ ያንድ ቢሄር አባል የሌላ ቢሄር አባልን ሲያጠቃ ያጥቂው ቢሄር አባል የሆነ ሌላ ሰው ትክክል እንዳልሆነ ሁላ ነገሩ አንዳንዴ ያስቆመበት ሰዓት እንዳለ ነው መንሰማ ይሄ ለካደም እና ይሄ ከእኛ ጋር እኮ ለዘመናት ኖሯል። እንዴት ነው የሚለየኝ? ስለዚህ ከኛ እዚህ ተወልደ ዚያ ተቀ እንደኛ ያም አንድ አይነት ቋንቋ የሚናገር ሰው ግን ተሰፍሮ እናቱ አያቱ ትግሬ አይደለም ወይም አያቱ አማራ አይደለም፣ ሹዚ ተወልዶ አማራ ቢመስልም እየተባለ ሰው እንዴት ይጎዳል ብሎ የሚከላከልም ማለት አሁን ምናልባት አንድ ደረጃ ቀርቶ እንዲሆን ይችላል። እነዚህ ምክንያታዊ ሰዎች በሁኔታዎች መቀየር በመጥፎ መልኩ ሁኔታዎች እየተቀየረ ከዚህ ሪዝናብል ሰዎችን የክልል ብሔረተኝነት፣ ኢትዮጵያ ውስጥ አሁን እያንሰራፋ ያለው እዚህ ደረጃ ያደረሰው ይሄ ጽንፈኛ የሆነ የክልል ብሔረተኝነት ምን ሊፈጠር ይችላል መሰለህ? አንተ ንጹሕ ሁኜ ለዚህ ውስጥ አልሳተፍም እንኳን ብትል፣ እነዛ የእኔ ወገን ነው ብለው የሚያስቡ ሰዎች፣ ወይም ከኛ ጋር ትሆናለህ ወይም ደግሞ እንመታሃለን እንዲሉ ይችላሉ። እዛ ደረጃ ሁላ ሊደርስ ይችላል። አንድ አንድ ትንሽ ስቴፕ ነው የቀረነው ወደዛ ወደዛ የምንደርስበት ሌላ ቦታ እንደዚህ ሰው በማንነቱ የተጠቃበት አገር ታሪክ ስናነብ መጥቀስ ስላልፈለግኩ ነው የአገሮቹ ስም። ታሪክ ብናነብ ተመሳሳይ ነገር እየደገም ያለን ስለመሰለኝ ነው። በሌላ በኩል ግን ደግሞ ተስፋ እንዳትቆርጥ የሚረዳህ ነገር አለ። ኢትዮጵያ ሕዝብ ልክ እንዳልኩ እንደነዚህ አይነት ሰዎች እየተመናመኑ ቢመጡ ተው የሚልና ሰው በሰውነቱ የሚፈርድ የህዝብ ቁጥርም ቀላል አይደለም። እኔ ፍርሃቴ እሱ እየቀነሰ ስለሆነ ጉልበተኛው ደግሞ የሚበዛው ወጣት ኢትዮጵያ ህዝብ ደግሞ አብዛኛው ከ65 ፐርሰንት በላይ የሀገሪቱ ፖፕሌሽን ወጣት ነው ከሰላሳ በታች ያ ከሰላሳ በታች የሆነ ነው። ደግሞ ይሄ ሁሉ ችግር የመፍጠር አቅም ያሉ ይሄ ነገር ስታየው በመንግስት ላይ ከፍተኛ ችግር ፈጥሯል። በተለይ ኢትዮጵያ ሴንተር ላልተዋል በጣም ተዳክሟል ሴንተሩ ጠቅላይ ሚኒስትር መለስ ካለፉ በኋላ ሴንተሩ እየተዳከመ መጥቶ ምናልባት እኔ የምለው ባንድ በኩል በእርግጥ እንደዛ ሰው ሊሆኑ ይችላሉ። ከሰባት መንግስት የመጫ አሁን ፕሮስፐሪቲ ቢባሉም መሰረታቸው ያደግ ነው እና ካማ የሆነ የመሀል መንግስት ሲኖርህና ህዝብ ደግሞ በጣም ተከፋፍለው በዚህ ደረጃ እርስ በርሱ ችግር ውስጥ ሲገባ ፐርፌክት ስቶርም እንደተፈጠረ ነው የሚመስልህ። እንዴ ታዲያ እንዴት አርገን ነው ከዚህ ሰብሰብ ማለት የምንችላው? ከዚህ ማለት እንዴት ነው ልንወጣ የምንችለው የሚለው ጥያቄ በጣም ከባድ የሚሆነው ለዚህ ነው። ግን ሶሉሽኑ ዝም ብሎ ይከፋፈላል ያለን ነገር ትንሽ ለዘብ ብናረገው፣ ለምሳሌ ፅንፈኝነት የተጠናወተው ብሄረተኝነት በህግም፣ በትምህርትም፣ በምክርም የብዙ ነገሮች ስብስብ መፍትሄ ብንጭጠምበት ሌላ ችግር ሲፈጠር መንግስት እንዲመጣል ሉ ይፈልጋለሆን። ስለዚህ መንግስትም እንዲጠናከር ማድረግ ብንሞክርስ? ሌላው የፖለቲካ ፓርቲዎቻችን ችግር ነው። ፖለቲካ ፓርቲዎቻችን እራሳቸው ተከታዮቻቸው የተወሰኑ ናቸው። በሚሊዮን የሚቆጠር ተከታይ ያለው ተቃዋሚ ድርጅት ኢትዮጵያ ውስጥ የለም፣ በቃ የለም። ማለት ሊያንቀሳቀሱት የሚችሉ ሰው ኖሮ ጎበዝተው ብለው ሊያስታግዙት ለመጥፎ ነገር ሊያነቃንቁት የሚችሉ ሰው አላቸው አንዳንዶቹ አይተናልሱ ለጥሩ ነገር ግን ሲያንቀሳቀሱት እስካሁን አላ ለመቃወም አንዳንዱ እንዲጎዳ ተጠቅመውበት ሊሆኑ ይችላሉ። ግን ለጥሩ ነገር ተቀራረቡ አንድ ሀገር ነው፣ ወንድም ህት ነን፣ ጠብ አያስፈልግም። ማስተባበር የቻሉት በሚሊዮን የሚቆጠረ ህዝብ ያላቸው ፖለቲካ ፓርቲዎች የለም። ለነገሩ ፖለቲካ ፓርቲዎች አሁን እያየን ጸጥ ብለዋል። ሰው አሁን እየታሰረ ነው። አሁን የትኛው ነው ፖለቲካ ፓርቲ ተነስቶ እንዴ እንዴት እንደዚህ ይደረጋል ብሎ ሲከራከር ነው? እየሰማው አይደለም ለምን ኢትዮጵያ ህዝብ አሁን የገባ ነው ይመስል በእርግጥ በገባ መሰረት የምንቀሳቀሳለን ገና የሚታይ ነው። ግን ሁሉም ኢትዮጵያውያን በጣም የደነገጠና በጣም ሾክ የሆነ ሰው እዚህ ላይ መንግስት ጥሩ እድል ያገኘ ይመስለኛል። ጥሩ አጋጣሚ ነው። ፏታ አግኝቷል። ማስረጃ ያለው አሁን ለአመታት ስናወራ የነበረው ሰው ጎበዝ፣ ይህ ጽፍ የክልል የረፈኝነት ሀያ አንድ ቀን ያጋጨናል ስናወራ የነበረው ከዚህ በፊት አሁን ወሬ በተግባር ያው ታይቷል። እንግዲህ ለማን ሰው ሰማነ ሰነ ሲሆን እንዲሆን ያገው ይመስለኛል። አይ ኮንቪክሽን እምነት በሁለት ደረጃ ሲሆን፣ በጣም ጠንካራ የሆነ መጀመሪያ ኢንቴሌክቹዋል በአእምሮ ምክንያታዊ ሆነ እርዳ ማሰብ አለበት። ከዛ በላይ ግን ኢሞሽናሊ ኮንቪንስ መሆን አለበት። አንድ ሰው የተጨቆነ ነው ብለህ ሲጨቆን በተግባር ስታየው የሚሰማ ስሜት ሲጨመርበት የሚኖረው የኮንቪክሽን ጥንካሬ በጣም የሚሰማ ሶሉሽን አድርግ ሳጀስት ማረገው ምንድነው የኢትዮጵያ መንግስት፣ ፌደራል መንግስት ዛሬ ራሱ ስልጣን ላይ እንዲቆይ ፈልጋለሁ። ይሄ መንግስት በዚህ ሰዓት እንዲጠናከር እንጂ እንዲዳከም እንዲቆይ እንጂ ይቀየር አልፈልግም። ስለዚህ ደረጃ ያለበት ምክንያቱም ህልውና ያረጋግጥልኛል ብዬ ማየው ተቋማ ያለኝ ተስፋ ሌላ የለም። እርስ በርሳችን የምንጠራጠር ከሆነ የሆነ ከላይ ሁላችንም መቆጣጠር የሚችል ሰዎችን ማወቅ አለ ህዝቡን ማወቅ አለበት፣ የት እንደምንል ምን እንደምንሰራ። እሱን ለማድረግ ደግሞ ጠንካራ የሆነ ኢንቴሊጀንስ ተቋም ይኖረው ይገባል። ኢንቴሊጀንስ ሀይሉ ማጠናከር አለበት። የዶክተር አብይ መንግስት ኢንቴሊጀንሱን አጠናክረው ኢትዮጵያን በሚገባ አውቆ በዛው መሰረት የተጠናና የተደራጀ ኢንፎርሜሽን ይዞ መንቀሳቀስ መቻል አለበት። ሌላ ጉልበቱም እንደዚህ የማጠናከር አለበት። ኢትዮጵያ ሎካል የሆነ ችግር ብቻ አይደለም ያላት ኢንተርናሽናል ፕሮብሌምም ቻሌንጅም አላት። ስለዚህ ከዚህ ተነስተን ስናየው ጠንከራ የሆነ ሰራዊት እንዲኖረን እንፈልጋለን። ሶስተኛው የክልሎች ጉልበት የሚቀንስበት መንገድ መፈጠር አለበት። አይ ክልሎች በተጠናከሩ ቁጥር ሴንተሩ ነው የሚዳከመው። ሴንተሩ እየተጠናከረ ክልሎች መዳከም መቻል አለባቸው። ክልል ሴንተሩ መጠናከር የሚችለው በክልሎች ኤክስፐንስ መሆን አለበት። ክልል ከፖሊሲ ያለፈ ጉልበት አያስፈልግም። አሁን ግን የምናየው ክልሎች ራሳቸው ፈርጥመው ልክ ዘጠኝ አስር ሀገር ያለ ነው የሚመስለው። ኢትዮጵያ ውስጥ የሰራዊት ግዛት እና እነዚህን ነገሮች ማድረግ የምንችልበት አጋጣሚ የተፈጠረ ይመስለኛል። እነዚህ አንድ ላይ ምን ሰራት አይክሊክ ኢትዮጵያ የመጓዝ እድላችን ከፍ ይመስለኛል። መልካም ፈተናና አጋጣሚም ጭምር ነው እያሉ ነው አቶ ሙልጌታ፣ ስጋቱንም ሳይዘነጉ አቶ ደረጀ ብዙ ሀሳቦች የሚያነሱባቸው ወይም የሚመዘዙ ሰበሶች በአቶ ኤልማና በአቶ ሙልጌታ ንግግር ውስጥ ተነስተዋል። አንድ ሀሳብ ልጨምርና ቀድሞ የተነሱትም ላይ የሚታየት ነገር ካለ በዚያም መንገድ ይሁን በሌላ የሚያያቸው በአጠቃላይ ደረጃ ነው። አሁን በአብዛኛውን ያየ ነው ሀገሪቱ ወደፊት ልትሄድ የምችልበትንም አቅጣጫ በጥቅል ነው ያወራ ነው። እስኪ ቅርብ ከሆነው እንመልከት። አሁን የብዙዎች ህይወት ጠፍቷል። ከመቶ በላይ ሰዎች ናቸው የተገደሉት። ዘግናኝ አገዳደል ነው የተፈጸመው። መጠየቅ አለ ወይ? የህግ ባለሙያዎችም ስለሆናችሁ በህግ አይን የምታያቸውን ነገሮች እናዛምድ። ይቻላል እሱ ወይ መላልሼ ለራሴ የምጠይቀው አንድ ጥያቄ እንዴት ነው አንድ ሰው ሌላን ሰው መግደል እንደሚችል ለራሱ የሚሰጠው መብት፣ ምንም ይሁን ምንም ምክንያቱ፣ ያውን በሚዘገንን መንገድ እድሜ ልኩን ያፈራውን ቤት በሳት ማጋየት ይሄን ስልጣን ለራስ መስጠት ከየት መጣ? መቼስ ነው ተጠያቂ ሲሆን በግልጽ የምናየው? እስከዛሬ የተደረጉ ጥፋቶችን ሙሉ በሙሉ አላየንምና፣ መንግስት እነኚህን አይነት እርምጃዎች ለግል ፖለቲካ አላማ ማራመጃ ሳያደርግ ተጠያቂዎች በግልጽ በሚታይ ፍርድ የሚቀርቡበት መንገድ ምንድን ነው የሚታያቸው? አቶ ደረጀ አመሰግናለሁ ያን ያነሳውን ጥያቄ ልመልስና ከዛ በኋላ የተነሱት አንዳንድ ነጥቦች ላይ ትንሽ አስተያየቶችን ለመስጠት ትፈልጋለሁ። በሕግ ፊሎዞፊ መሰረት በአንድ ሀገር ውስጥ ሰው ልጅ ላይ ጥቃት ፈጸም የሚችለው መንግስት ብቻ ነው። ያንን የሚያደርገው ሕግ ተከትሎ ለምሳሌ ዴት ፔናልቲ ወይም የሞት ፍርድ ፍርድ ቤት በሚወስንበት ጊዜ መንግስት የመግደል ስልጣን ይሰጠዋል፣ በፍርድ ማለት። ከመንግስት ውጪ መግደል የሚፈቀድለት ሰው የለም። ሕጎች በሁለት ይከፈላሉ። ናቹራል ሎ የሚባሉ አሉ፣ ፖዘቲቭ ሎ የሚባሉ የተፈጥሯዊ ሕጎች እነዚህ የተፈጥሯዊ ሕጎች ውስጥ አንዱ የሰውን ሕይወት ማጥፋት አለመቻል ነው። መግደል የተፈጥሮ ሕግንም ጥስ ድርጊት ነው። ትራፊክ መብራት መጣስ ለምሳሌ የተፈጥሮ ሕግ አይደለም። ትራፊክ መብራት መንግስት የፈጠረው የትራንስፖርት ሲስተም ነው። ያ ፖዘቲቭ ነው። እና ከተፈጥሮ ህግ ጋር የመጣ አይደለም ግን ሰው ሲፈጠር፣ ሰው ሆኖ ሲፈጠር መንግስት ሳይኖር በፊት ጀምሮ መግደል በሰዎች መሃል እንኳን የተከለከለ ነው እና መንግስት የሞኖፖሊ ቫዮለንስ ይላል አንድ ፈላስፋ፣ ማለት ወይም ደግሞ ጥቃትን ሞኖፖላይዝ ማድረግ የሚችለው መንግስት ነው። በአንድ ሲስተም ውስጥ በአንድ ሀገር ውስጥ ታጥቀው የሚዘዋወሩ ከመንግስት ውጭ ሰዎች መኖር አይችሉ። በአንድ ሀገር ውስጥ በራሳቸው የሰውን ህይወት የመኖርና ያለመኖር የሚወስኑ ሰዎች ሊኖሩ አይችሉ። ይሄ ደረጃ ላይ እንዴት ልንደርስ ቻል ብለን ከጠየቅን፣ ሲባሉ የነበሩ ነገሮች ነበሩ። መንግስት በትዕግስት ማለፍ፣ ይቅርታ ማድረግ። ከዚህ በኋላ ትዕግስት አቁመናል፣ ይቅርታ አቁመናል እና በህግ አስተሳሰቦች፣ ኮንሰፕቶች ትዕግስት የሚባለው ቃል የለም ህግ ውስጥ መንግስት ወንጀል እየተፈጸመ በትዕግስት አልፈዋለሁ የሚባል ነገር ምናልባት በጣም ትናንሽ ጥፋቶች ሊኖሩ ይችላሉ። ትራሻ ለማንሳት ወይም እንደዚህ አይነት አንዳንድ ጥቃቅን ነገሮች ዝም ብሎ ፖሊስ አይቶ ሊያልፋቸው የሚችላቸው ነገር ግን የሰው ህይወት እየጠፋ በትዕግስት አልፈዋለሁ ምትስሎ አይደለም። ይቅርታም ማድረግ አትችልም። ምክንያቱም ጉዳቱ መንግስት ላይም ብቻ አይደለም። እንዲህ አይነት ጥፋቶች መንግስት ላይ እንደተደረጉ ነው። የአንድን ዜጋ መግደል ግን ግለሰብም ላይ ነው እና ተበዳዩ ግለሰቡ፣ የግለሰቡ ቤተሰብም ጭምር ስለሆነ ምህረት እንኳን የሚያስደርግ ነገር ቢኖር በስህተት እንኳን አንድ ሰው ሌላ ሰው ቢገድል እንደየ ጭንቅላት ስቴቱ ማለት ወይም አውቆ ይግደል ወይም ፈልገውን ጥንቃቄ ሳያደርግ ይግደል የተለያየ ደረጃ አለው። ያ ከታየ በኋላ ምህረት ጋር ሄደው ጥፋተኝነቱ ታምኖ ምን አይነት ቅጣት ይገባዋል የሚለው ጋር ሲደረስ ነው እንጂ ሳይከሰስ ምህረት አይደረግ። ጥፋት እየታየ ሰው የሞተ ይቅርታ አይጠበቅ። እነዚህ ትናንሽ ነገሮች በምታልፍ ጊዜ ብሮክን ግላስ የሚባል ቲዮሪ አለ። አመለካከት አንድ አካባቢ ገና ሲሰበር አንድ መስኮት ካልተሰራ ያ ቤት እየፈራረሰ ይሄዳል ከማለት የሚመጣ አመለካከት ነው። ወንጀልም እንደዛው ነው። ራዩ ሰው ሲገደል ወይም ሻሸመኔ ከዚህ በፊት ሰው ሲገደል ሰው ተሰቅሎ ፎቶ ሁሉ እስኪያነሱ ድረስ ያ በሚታይበት ጊዜ መንግሥት ወዲያውኑ እነዚህን ሰዎች ተጠያቂ የሚሆኑ ተጠርጣሪዎች ተከሰው ፍርድ ቤት ደግሞ ሲቀርቡ ሰው እንዲያይ ያንን ካሜራ አስገብቶ ፍርድ ቤቶች ኢትዮጵያ ውስጥ ጋዜጠኞች ገብተው መቅዳት ቢጀምሩ በጣም ጠቃሚ ይመስለኛል፣ ከአሁን ጀምሮ። ምክንያቱም ሰው ማየት አለበት የተጎዳው ሰው ሲናገር ጥፋተኛ ተብለው የተጠረጠሩ ሰዎች ወንጀለኛ የሆኑ አይሆኑ፣ ህዝቡም የሚቀርበውን ማስረጃ አይቶ በራሱ ግምት ውስጥ እንዲገባ። ምክንያቱም ከመንግስት ብቻ ከአቃቤ ሕግ ብቻ እንዲህ ነው እንዲህ ነው እንዲህ ነው የሚለው ተነግሮ በቂ አይመስለኝም። ምክንያቱም የህግ ስርዓት ግልጽ በሚካሄድበት ጊዜ ለስርዓቱ ጠቃሚ ነው፣ ለህዝቡም ጠቃሚ ነው። ታማኝነቱንም ሕግ ስርዓት ላይ ያለውንም እምነት ከፍ ያደርገዋል። ስለዚህ እዚህ ደረጃ የደረሰ ነው። ህግ እንደየጊዜው እንደየሁኔታው ይሄኛው ይታለፋል ይሄኛው አይታለፍም ይሄኛውን እንደዚህ የተዛባ ስርዓት ስለቀጠል ይመስለኛል ባለፈው ሁለት አመት። አሁን ግን ከዚህ በኋላ የሚል ነገር አላግባብና በአስጠቃቂ ሁኔታ ከመሞታቸው ቤቶች ከመጥፋታቸው ነው ትምህርት የተገኘው። ከሁለቱም ሊሆን ይችላል። ትምህርት ግን ብዙ ትምህርት ተገኝቷል። አሉላንና እንግዶቹን እናመሰግናለን። ውይይቱ አላበቃም፣ ይቀጥላል።